የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ። ለዛሬ ከያዝናቸው ጉዳዮች መካከል የተወሰኑትን እንዲሁን እነግራችኋለን። የአማራ ክልል ፕሬዝዳንትና አማካሪያቸው የተገደሉበትን ጥቃት አስተባብረዋል የተባሉት ብርጋዴር ጄኔራል አሳምነው ጽጌ ከጸጥታ አስከባሪዎች ጋር በተደረገ የተኩስ ልውውጥ ህይወታቸው እንዳለፈ ተሰምቷል። በተጨማሪም የፌዴራል ፖሊስ ኮሚሽን ኮሚሽነር እንዳስታወቁት ጄኔራል ሰዓረና በጡረታ ላይ የነበሩት ጀኔራል ገዛኤ አብርሃምን ገድለዋል የተባሉ ጠባቂ ራሳቸውን ማጥፋታቸውን ይፋ አድርገዋል። አሁን ከመሸ ደግሞ የአማራ ክልል ፖሊስ ኮሚሽን ጀኔራል ተፈራ ማሞን ጨምሮ ሌሎች ሰዎች በቁጥጥር ስር እንደዋሉ አረጋግጠዋል። አድማጮች እነዚህን ዜናዎች ወደ በኋላ ላይ ይዘን እንመለሳለን። በተያያዘ ዜና ቆስለው የሕክምና እርዳታ ሲያገኙ የነበሩት የአማራ ክልላዊ መንግስት ጠቅላይ አቃቤ አቶ ምግባሩ ከበደም እንዲሁ ማለፋቸው ተሰምተዋል። የተፎካካሪ የፖለቲካ ፓርቲዎች ተወካዮች በሳምንቱ ማክተሚያ ላይ በተፈጠረው ክስተት ዙሪያ ያላቸውን አቋምና ምልከታም ልናጋራችሁ ሞክራለን። እነኚህንና ሌሎች የኢትዮጵያ ወቅታዊ ትኩሳት ላይ ያነጣጠሩ ዘገባዎች ይደመጣሉ። አብረናችሁ የምናመሸው ሀብታሙ ስዩምና እኔ ደግሞ ጽዮን ግርማን ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜናዎችን ቀድመሽ እንግዲህ ጽዮን አቅርቢላቸው አብራችሁን ቆዩ። አብራችሁን ስለምትቆዩ እናመሰግናለን። አጠር ላሉ ዜናዎች በድጋሚ ተመልሰን መተናል። ከአዲስ አበባ ያገኘናቸው መረጃዎች እንደሚያሳዩት የ አማራ ክልል የጸጥታ ዘርፍ ቢሮ ሀላፊ የነበሩት ና በባህር ዳርና በአዲስ አበባ ከፍተኛ ባለስልጣኖች ላይ የተፈጸሙትን ግድያዎች በማቀነባበር የመፈንቅለ መንግስት ሙከራ አድርገዋል በሚል የተጠረጠሩት ብርጋደር ጀኔራል አሳምረው ጽጌ ዘልማ በሚባል ጎንደር መውጫ አካባቢ በሚገኝ ቦታ በተኩስ ልውውጥ መገደላቸውን የፌዴራል ፖሊስ ኮሚሽን ኮሚሽነር አስታውቀዋል በተጨማሪም በህክምና ላይ የነበሩትና የክልሉ ጠቅላይ አቃቢ ህግ አቶ ምግባሩ ከበደ በህክምና ላይ እንዳሉ ህይወታቸው ማለፋ ማለፉ ተረጋግጧል። አስክሬናቸውም ወደ ባህር ዳር ሽኝት እንደሚደረግለት ተገልጿል። በተጨማሪም ደግሞ ማምሻውን የአማራ ክልል ፖሊስ ኮሚሽን እንዳስታወቀው አንድ መቶ ሰባ ስምንት ሰዎች በዚህ ድርጊት ፈጽመዋል የተባሉ ሰዎች በቁጥጥር ስር መዋላቸውን እንደዚሁም ከመንግስት በኩል ደግሞ ወደ ሰባት ሰው መገደሉን ሰባት ሰዎች መገደላቸውን ከነዚህ ውስጥ ስድስቱ የመንግስት ሰዎች መሆናቸውን ይፋ አድርገ ተደርገዋል በተያያዘም ደግሞ ምርመራ እየተደረገላቸው ያሉ ሌሎች አራት አመራሮች እንዳሉበትም አስታውቋል። በተጨማሪም ደግሞ ቆሰሉ ሰዎች እንዳሉ ተገልጿል። አድማጮች፣ እነዚህን ዜናዎች ተመልሰን እንመጣበታለን። ወደ ዓለም አቀፍ ዜናዎች ነው የምናልፈው። ዓለም አቀፍ ዜናዎቻችን ዩናይትድ ስቴትስ ውስጥ እንደ አውሮፓውያን አቆጣጠር ከ1992 ወዲህ ታይቶ የማይታወቅ በከፍተኛ ደረጃ የተሰራጨ 33 አዲስ የኩር ኩፍኝ ወረርሽኝ ባለፈው ሳምንት ብቻ መገኘቱ ተገለጸ። ይህም የአዲሱን ስርጭት ጠቅላላ ድምር አንድ መቶ ሰባት እንዳደረሰው የጤና አገልግሎት ባለስልጣኖች አመልክተዋል። አስከፊ የተባለው ከፍተኛ ስርጭት ከ ሀያ አምስት አመት በፊት የነበረው ና ሁለት ሺ አንድ መቶ ሀያ ስድስት ህሙማን የተመዘገቡበት መሆኑ ይታወሳል። ወረርሽኙን በ ሰላሳ ሶስት ስቴቶች ግዛቶች ማለት ነው መዛመቱ ተገልጿል። በተለይ በካሊፎርኒያ፣ በኒውዮርክ ና በፔንሰልቬኒያ በዋሽንግተን ስቴት ስርጭቱ እንደቀጠለም ተገልጿል። አድማጮች ለሰዓቱ የያዝናቸው ዜናዎቻችን እነዚህ ናቸው። ከቀሪ ዝርዝር ዘገባዎቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ቦንድሪስ ከጋቢና ጋር ስለ ሆናችሁ እናመሰግናለን። አድማጮቻችን እንግዲህ ባሳለፍነው ሳምንት ማክተሚያ ላይ በባህር ዳር ከተማ በአማራ ክልላዊ መንግስት አመራሮች ላይ በተከፈተ ጥቃት የክልሉ ፕሬዚዳንት ዶክተር አምባቸው መኮንን፣ የአደራጃጀት አማካሪያቸው አቶ ዘዘዋሴ መገደላቸውን የኢትዮጵያ መንግስት አስታውቋል። በጥቃት ወቅት ስለ መቁሰላቸው የተነገረላቸው የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደ የሕክምና ክትትል በሚያደርጉበት ወቅት እንዲሁ በተመሳሳይ ማረፋቸው ተነግረዋል። የኢትዮጵያ መንግስት ይህን ጥቃት አስተባብረዋል ያላቸው የክልሉ ደህንነትና ሰላም ጽፈት ቤት ኃላፊ ብርጋዴር ጀኔራል አሳምነው ጽጌን ነው። ከጥቂት ሰዓታት በፊት እሳቸውም ከጸጥታ ኃይሎች ጋር በነበረ የተኩስ ልውውጥ ወቅት መሞታቸው ተነግረዋል። ብዙሀን ለድንጋጤ ከዳረገው ክስተት ጋር የሚያያዙ እንግዲህ አንዳንድ መረጃዎችን ማሰማችኋለን። አዎ እንግዲህ ሀብታሙ በጣም ከጠዋት ጀምሮ እንደምታውቀው አንተ ምንዳየው ወደ ኢትዮጵያ የተለያዩ የመንግስት ባለስልጣናቱ አዲስ አበባም ባህር ዳርም የስልክ ሙከራ አድርገን ነበር። ነገር ግን በአገሪቱ ላይ ኢንተርኔት ተቋርጧል። ሪፖርተሮቻችንም ዘጋቢዎቻችንም ሪፖርቶቹን ወደዚህ ሊያደርሱን አልቻሉም። እኛም የምናደርጋቸው የስልክ ሙከራዎች በተደጋጋሚ የተቋረጡ አንዳንዶቹ ቃለምልልስ ሊሰጡን ከተከፈቱ በኋላ የስልክ መቋረጥ፣ የኔትወርክ ችግር አጋጥሞን ነበረ። በዛ ምክንያት በድምጽ ያሰናዳናቸው ዘገባዎች አልደረሱልንም። ነገር ግን የመንግስት ባለስልጣናት በተለያዩ የሀገር ውስጥ መገናኛ ብዙኃን በተለይም ደግሞ በአማራ መገናኛ ብዙኃን እና በኢትዮጵያ ቴሌቪዥን የሰጧቸው አጠር አጠር ያሉ ዛሬ መግለጫዎች አሉ። ባህር ዳር የምትገኘው ዘጋቢያችን እነዚህን አቀናጭታ አጠር አድርጋ አድርሳናለች። በስልክ ነው አነጋግረናት መድረጃ ሆኖ የሰጠችን እስቲ እሷን እንስማና ተመልሰን እንምጣ። መልካም። በአማራ ብሔራዊ ክልላዊ መንግስት በተደረገ መፈንቅለ መንግስት ሙከራ የመቁሰል አደጋ ደርሶባቸው በሕክምና ላይ የነበሩ የክልሉ ጠቅላይ አቃቤ ህግ አቶ ምግባሩ ከበደ ዛሬ ረፋድ ላይ ህይወታቸው ማለፉን የአማራ ቴሌቪዥን በሰበር ዜናው ገልጿል። አቶ ምግባሩ በተጨማሪ ህክምና ወደ አዲስ አበባ ተልገው የነበረ ሲሆን አስከሬናቸውም ማምሻውን ባህር ዳር ገብቷል። የክልሉ ርዕሰ መስተዳደር ዶክተር አብላቸው መኮንን ሥርዓተ ቀብር የፊታችን ረቡዕ እንደሚፈጸም የጠቅላይ ሚኒስትር የፕሬስ ሴክሬታሪያት ጽህፈት ቤት ዛሬ ባወጣው መግለጫ ገልጿል። ከዚህ ጋር በተያያዘ የአማራ ክልል መስተዳደር ምክር ቤት ከዛሬ ጀምሮ ለሶስት ቀናት የሚቆይ ክልላዊ የሀዘን ቀን አውጇል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማኸኝ አስረስ ዛሬ ለጋዜጠኞች በሰጡት መግለጫ የሶስት ቀናት ክልላዊ የሀዘን ቀን መታወጁን ተናግረዋል። በተለያዩ የመገናኛ አውታሮች ለአጽናኑንና ከጎናችን መሆናቸውን ለገለጹልን የህብረተሰብ ክፍሎችና የመንግስት እንዲሁም የግል ተቋማትን ሳናመሰግን አናልፍም ብለዋል። ዛሬ የባህር ዳር የሰላም ሁኔታም የተረጋጋ መሆኑን ጠቁመዋል። ይህ በእንዲህ እንዳለ ባለፈው ቅዳሜ በአማራ ክልል የተካሄደውን መፈንቅለ መንግስት በዋናነት መርተዋል የተባሉ የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ በባህር ዳር ዙሪያ ልዩ ስሙ ዘንዘልማ አካባቢ ከጸጥታ ኃይሉ ጋር ባደረጉት የተኩስ ልውውጥ ሕይወታቸው ማለፉን የአማራ ቴሌቪዥን ከሰዓት ዘግቧል። ይህ ዜና ከተሰማ በኋላ በከተማው ውጥረት ነግሷል። የክልሉ ፖሊስ ኮሚሽን ኮሚሽነር አበራ አዳሙ ከአማራ ቴሌቪዥን ጋር ባደረጉት ቆይታ የክልልና የፌዴራል የጸጥታ ኃይል ባደረጉት ርብርብ ተጠርጣሪዎችን በቁጥጥር ስር እየዋሉ መሆኑን ጠቁመው ከብርጋዴል ጄኔራል አሳምነው ጋር መፈንቀለ መንግስት አድርገዋል ተብለው የተጠረጠሩ እስካሁን አንድ መቶ ሰባ ስምንት ሰዎች በቁጥጥር ስር የዋሉ ሲሆን ሰባት ሞተዋል። የቆሰሉትን ገና በማጣራት ላይ ነን ብለዋል። በክልሉ መንግስት የጸጥታ ሀይል በኩል የነበሩት ስድስት የጸጥታ ሀይሎች ሲሞቱ፣ አራት ደግሞ መቁሰላቸውን ተናግረዋል። በመፈንቀለ መንግስቱ ተጠርጥረው በቁጥጥር ስር የዋሉ አራት ከፍተኛ አመራሮች እንዳሉ የጠቆሙት ኮሚሽነሩ ከእነዚህ ውስጥ አንዱ የአማራ ክልል ልዩ ሀይል ፖሊስ አዛዥ ብርጋዴል ጄኔራል ማሞ ናቸው ብለዋል። ከታማኝ ምንጮች ያገኘውት መረጃ ደግሞ ከብርጋዴር ጄኔራል ተፈራ ማሞ በተጨማሪ የክልሉ ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለ በላማረ፣ የክልሉ ሚሊሻ ጽሕፈት ቤት ኃላፊ ኮሎኔል በአምላኩ ይገኙበታል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናው እናመሰግናለን። ዛሬ ረፋድ ላይ የፌዴራል ፖሊስ ኮሚሽን ሜጀር ጄኔራል ሰአረ መኮንን የተገደሉበትን ሁኔታና ከሱ ጋር በተያያዙ የደረሱ ማስረጃዎችን በሚመለከት መግለጫ ሰጥጧል። በአቶ በኮሚሽነር እንደሻው ጣሰው በኩል ማለት ነው። አዎ ሀብታም፣ እንግዲህ ፖሊስ ኮሚሽነር እንደሻው ጣሰው ለሀገር ውስጥ መገናኛ ብዙሀን መግለጫ ሰጥተው ነበር። መግለጫውን ከሰጡ በኋላ ከአሜሪካ ድምጽ አግኝተናቸው ነበር። በጣም ስብሰባ ላይ መሆናቸውን ገልጸው ለአጭር ደቂቃ ነበር ያገኘ ናቸው የጄኔራል አሳምነው ጽጌ መገደልንና የአቶ ምግባሩን ህይወት ማለፍ አረጋግጠውልን ከደቂቃዎች በኋላ መልሰን እንደምናገኛቸው ከተነጋገርም በኋላ እንዳልኩት በስልክ ምክንያት ሳንገናኝ ቀርተናል። ነገር ግን ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ የተናገሯቸው ጉዳዮች አሉ። ከዛ ውስጥ እንግዲህ ያነሱት የኢታማዦር ሹም የመከላከያ ሚኒስትር ሳአረ መኮንን ገድለዋል በተመለከተ ገድለዋል የተባለው ግለሰብን በተመለከተ የሰጡት በዛ መግለጫ ውስጥ አካተዋል። እስቲ እንስማቸው። ጀነራሉ አሟሟት ተደጋጋሚ መግለጫ ተሰጥቶበታል። ቤታቸው ግቢ ውስጥ ነው ያሉት። ከሳቸው ጋር የስራ ባልደረባ የነበረ ጀነራል ገዛይ አብርሃም ጋር በጋራ ነበሩ ቁጭ ባሉበት ከእሳቸው አጃቢዎች መካከል አንደኛው አጃቢ መሳሪያ ይዞ መጥቶ አቀባብሎ ሁለቱንም ሰዎች ገሏል። በዛን ሰዓት ከሌሎች አጃቢዎች ተኩስ ተደርጎበት በነበረበት ክፍል ገብቷል። ራሱ ላይ ጥይት ተኩሷል። ራሱን አጥፍቷል። ይሄ ነው ባጭሩ። ስለዚህ እዛና እዚህ የነበረው ግንኙነት በጣም የተገናኘ ቢመቻቸው ኖሮ ጉዳዩ በአጭር ሰዓት ባይከሽፍ ኖሮ ሌላ ስምሪት የሰጧቸው ሰዎች የተለያየ ቦታ ተመሳሳይ አደጋ ሊያደርሱ ይችሉ እንደነበረ ይገመታል። ምክንያቱም አጥፍቶ ጠፊ እኩይ ተግባር ውስጥ የተንቀሳቀሰ ሰው ምን ጊዜም ሄዶ ሄዶ ሊሰራው የሚችለው ነገር መልካም ነገር እስካልሆነ ድረስ ጥፋቱ ሰፊ፣ አደጋው ሰፊ ሊሆን ይችላል ተብሎ ነው የሚታሰብ። እንግዲህ ክስተት ከተፈጠረ በኋላ እየተጠየቁ ከነበሩ ጥያቄዎች መካከል አንዱ ክስተቱን መፈንቅለ መንግስት ማለት ይገባናል አይገባንም? መፈንቅለ መንግስት ነው አይደለም? የሚል ነበረ። በዚህ ጉዳይ ላይ ኮሚሽነር እንደሻው ቀጣዩን መልሰዋል። ማን ይመራው ነበረ? በውስጡ እነማን አሉበት? የሚል ዝርዝር መግለጫ በኋላ የምንሰጥ ቢሆን ነንም የጥፋቱ ዋናው ቁንጮ ብርጋዴል ጄኔራል አሳምነው ጽጌ ነው። ይሄ ምንም ጥርጥር ሊገባቸው አይገባም። ይሄ ሰው የመንግስት ኃላፊ ነው። የክልሉን ጸጥታ ቢሮ እየመራ ነው ያለው። የክልሉን ጸጥታ ቢሮ መምራት ብቻ ሳይሆን በቅርብ ጊዜ ለክልሉ ጸጥታ ቢሮ ተብለው የተመረቁ ልጆች መካከል ለራሱ የሚሆኑ ሰዎችን አጭቶ ያዘጋጀበት ሁኔታ አሁን እያሳየን ያለው ይሄ። በደንብ ማወቅ ያስፈልጋል። በስሩ እነማንን አደራጅተዋል? ምን አይነት ሴል ነበረው ተልኮ እስከ ምን ድረስ የዘለቀ ነበረ ህገ መንግስትን ከመጻረር መፈንቅለ መንግስት ከማድረግ ባሻገር ምን ምን ሊሰራ አስቧል የሚል ነገር ዝርዝር በቀጣይ ምርመራዎችን መሰረት አድርገን እንሰጣለን መፈንቅለ መንግስት ግን ነው አይደለም ምንም መጠራጠር አስፈልግም? አንደኛ ይሄ ሰው የጸጥታ ቢሮ ሀላፊ ነው በስሩ የሚያሰማራው ሰራዊት አለው ይሄ በስሩ የሚያሰማራው ሰራዊት በህገ መንግስቱ መሰረት የተሰጠው ህገ መንግስቱንና ህዝቡን ለመጠበቅ ነው ከዚህ ተልኮ ውጭ ወጥቶ ህዝቡን ለመጠበቅ ሳይሆን ያሰለፈው ህገ መንግስቱን ለመጠበቅ ሳይሆን ህገ መንግስቱንና ህዝቡን የሚመሩ መሪዎች ባሉበት ክፍል ውስጥ ለስብሰባ በተቀመጡበት፣ መጠጥ ቤት አይደለም ቢሮቸው፣ ቁጭ ብለው ስራ እየሰሩ ባሉበት ወቅት የፈጸመው ድርጊት ነው። በፈንቅለ መንግስት የሚያስብለው አንዱ ይሄ ነው። ሁለተኛ፣ ጉዳዩን ከመፈጸሙ በፊት ከእሱ ጋር የሚሰሩ የፀጥታ አካላትን በየቢሮው አስረዋል። አስሯል። በየቢሮ በየቢሮ ያሰረበት ምክንያት እነዚህ ሰዎች በዛን ሰዓት ቢወጡ ሪአክት ሊያደርጉ ይችላሉ፣ ሌላ አይነት ችግር በሱ ሊፈጥሩበት ስለሚችሉ ሰዎችን አስሮ በእጁ የተሰጠውን የጸጥታ ኃይሉን ሌላ እኩይ ተልዕኮ ሰጥቶ፣ የጸጥታ ኃይሉ ደግሞ ሲባል ሁሉም አይደለም። ለራሱ ተግባሮች የሚጠቀምባቸው ይሄ የመፈንቅለ መንግስት አንዱ ባህሪው ነው። ቀጥሎ ምን ሊያደርግ ይችል ነበረ? ቀጥሎ ሊያደርግ የሚችለው ነገር ከዛ በላይ ያደርግ ነበረ። በአካባቢው ያለ የመከላከያ ሰራዊት፣ የፌዴራል ፖሊስ እንዲሁም በጉዳዩ ላይ በደንብ አትኩሮት ኖሯቸው ሲከታተሉ የነበሩ የክልሉ ጸጥታ ኃይሎች ተባብረው አንድ ሰዓት ባልሞላ ጊዜ ውስጥ ጉዳዩን መቆጣጠር ችለዋል። ስለዚህ መፈንቅለ መንግስት ነበር አይደለም? ምንም ጥርጣሬ አያስፈልግም። የፌዴራል ፖሊስ ኮሚሽነር ኮሚሽን እንግዲህ የሰጠውን ቃል ነበር የሰማችሁት። ኮሚሽነር እንደሻው ጣሰው ናቸው። ከዚህ ጋር የሚገናኙ ከክስተቱ ጋር የሚገናኙ ዘገባዎችን ማሰማታችን ይቀጥላል። እስካሁን ድረስ መቶ ሰባ ስምንት ሰዎች በቁጥጥር ስር መዋላቸውን ሰምተናል ሲሆን ከዚህ ጉዳይ ጋር በተያያዘ ደግሞ ኮሚሽኑ ምርመራውን መቀጠሉና አዳዲስ መረጃዎች ሲገኙ ይፋ ለማድረግ ቃል ገብቷል። እኛም እነዚህ መረጃዎች ሲገኙ እናስደምጣለን። ለማግኘትም ጥረታችንን እንቀጥላለን። አዎ ሀብታሙ እንግዲህ እንዳልከው መቶ ሰባ ስምንት ሰዎች መታሰራቸውን የአማራ ክልል ፖሊስ ኮሚሽን ያስታወቀው ከዚህ ጋር ከዚህ ጋር በተያያዘ የተገደሉ ሰዎች እንዳሉም ከሞቱት በተጨማሪ ማለት ነው። በዚህ በተኩስ ልውውጡ በክልሉ መንግስት በኩል ስድስት የጸጥታ ኃይሎች መገደላቸውንም ቅድም አስቴር ባደረሰችን ዘገባ ላይ ሰምተናል። እንደው አጠቃላይ ስ ቆም እንበልና የተጠናቀረ ዘገባውን በንባብ እናቅርብ። ጄኔራል አሳምነው ጽጌ መገደላቸው ተገልጿል። የክልሉ ጠቅላይ አቃቤ ከአቶ ምግባሩ ከበደም በሕክምና ላይ እንዳሉ ህይወታቸው ማለፉ ታውቋል። በአማራ ክልል የመፈንቅለ መንግስት ሙከራ አድርገዋል በሚል የተጠረጠሩት ብርጋደር ጀነራል አሳምነው ጽጌ ዘንልማ በሚባል የጎንደር መውጫ አካባቢ የሚገኝ ቦታ ነው በተኩስ ልውውጥ መገደላቸውን ነው የፌዴራል ፖሊስ ኮሚሽን ኮሚሽነር ያስታወቁት። በተጨማሪም የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደ በአዲስ አበባ ጥቁር አንበሳ ሆስፒታል በሕክምና ላይ ያሉ ነው ህይወታቸው ያለፈው ባለፈው ቅዳሜ በባህር ዳር ከተማ በሚገኘው የአማራ ክልል ርዕሰ መስተዳደር ቢሮ በነበረው የመፈንቅለ መንግስት ሙከራ በተካሄደው ተኩስ ርዕሰ መስተዳደሩ ዶክተር አምባቸው መኮንንና የርዕሰ መስተዳደሩ የአደረጃጀት ዘርፍ አማካሪ አቶ ዘዝዋሴ መገደላቸው ይታወሳል። ቅዳሜ ከሰዓት በኋላ አዲስ አበባ ውስጥ የኢትዮጵያው ጠቅላይ ኤታማዦር ሹም ጀነራል ሰአረ መኮንንም እንዲሁ ከቀድሞ የጦር ኃይል አዛዥ ሜጀር ጀነራል እንግዲህ በጡረታ የተገለሉ ናቸው እሳቸው ገዛኤ አበራ ጋር በመኖሪያ ቤታቸው እንዳሉ በጠባቂያቸው አማካኝነት መገደላቸው ይታወቃል። የኢትዮጵያ ባለስልጣናት እንደሚሉት የሁለቱ ግድያ የተያያዘ ነው፣ ግንኙነት አለው ነው። የጥቃቱ ዋና ምክንያት እስካሁን ግልጽ አይደለም። ተንታኞች እንደሚናገሩት ግን ብሔርተኛ አማራ የነበሩት ሜጀር ጀነራል አሳምነው ሚሊሻ ለማቋቋም ጥረት በማድረጋቸው ከስራቸው ሊባረሩ እንደሚችሉ ስጋት ነበራቸው የሚል ነው። እንደ አውሮፓውያን አቆጣጠር በ2009 ዓ.ም በተካሄደ የመፈንቅለ መንግስት ሙከራ ተጠርጥረው ከታሰሩ በኋላ ባለፈው አመት ነው በዶ ዶክተር አብይ አመራር የተለቀቁት። እንግዲህ የለውጥ ሂደቱ ሲመጣ በምህረት ከተለቀቁት ውስጥ ናቸው። አንዳንድ ያልተረጋገጡ ምንጮች ጀኔራል ሰአረና ሜጀር ጀኔራል ገዛይ አበራን ገድሏል የተባለው ጠባቂ ራሱን አጥፍቷል የሚል ነበር። አሁን ግን የፌዴራል ፖሊስ ኮሚሽን ኮሚሽሩ አረጋግጠዋል እንደዛ ራሱን አጥፍቷል ማለታቸውን እንግዲህ አዲስ አበባ የሚገኘው የአሜሪካ ኤምባሲ ደግሞ በበኩሉ ባለፈው ቅዳሜ ባህር ዳር ውስጥ የተፈጸመው ጥቃት አሳዛኝና አስደንጋጭ መሆኑን አስታውቋል። በማቾች ላይ የተፈጸመው ጥቃት በአገለገሏት ኢትዮጵያና በተቋማቱ ላይ የተፈጸመ እንደተፈጸመ የሚቆጠር ነው ተብሏል። ኤምባሲው ኢትዮጵያ በምታካሄደው ፖለቲካዊና ኢኮኖሚያዊ ለውጥ የምትፈልገው እርዳታ ሁሉ ዩናይትድ ስቴትስ በተጠንቀቅ ላይ መሆኗን ኤምባሲው ትናንትና እሁድ ባወጣው መግለጫ አስታውቋል። በዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናጅ ባስተላለፉት መልእክትም የቅዳሜው ጥቃት ምናልባትም በዶክተር አብይ ወደ ስልጣን መምጣት ያልተደሰቱና እየወሰዱ ያሉት ፈጣን ለውጥ ያልተመቻቸው ያቀነባበሩት ሊሆን ይችላል ብለው ለሮይተርስ ነው የተናገሩት። የቀድሞ ገዢ መደብ ርዝራዦች ስልጣን ላይ መኖራቸውን አመልክተው በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር ቲቦር ናጅ ዶክተር አብይ ብዙ ሊያከናውኗቸው ያደርሰውና ከግብ ሊያደርሷቸው የሚገቡ ጉዳዮችን መኖራቸውንም ጠቁመዋል። የኤርትራ መንግስትም ለኢትዮጵያ መንግስትና ሕዝብ አስተላልፈው መልእክት በከሸፈው መፈንቅለ መንግስት ምክንያት ህይወታቸውን ላጡት ለአማራ ክልል ፕሬዚዳንት፣ ለረዳቶቻቸው፣ ለኢትዮጵያ ኤታ ማዦር ሹምና በጡረታ ላይ ለነበብሩት ሜጀር ጀነራል ገዛይ ጥቃት ጥልቅ ሀዘኑን ገልጿል ብለዋል። በተለያያዘ ዜናም በተባለው መፈንቅለ መንግስት መነሾ ህይወታቸውን ላጡ ባለስልጣናት ክብር የኢትዮጵያ ባንዲራ በግማሽ ሰንደቅ የተውለበለበ ሲሆን ዛሬ ብሔራዊ ብሔራዊ የሀዘን ቀን እንዲሆን መወሰኑም ታውቋል። በመፈንቅለ መንግስቱ ህይወታቸውን ያጡ ባለስልጣናት የአስክሬንና የቀብር ስነ ፕሮግራምም የተያያዘለት መሆኑ ታውቋል። በዚሁ መሰረት የጀኔራል ሰአረ መኮንንና የሜጀር ጀኔራል ገዛ ያበራ አስክሬን ነገ ማክሰኞ በሚሌኒየም አዳራሽ ሽኝት ከተደረገለት በኋላ ቀብራቸውም መቀሌ ውስጥ እንደሚፈጸም ታውቋል። እንግዲህ ከመቀሌ ደግሞ ሪፖርተራችን ያጠናቀረው ዘገባ አለ ሀብታሙ የትግራይ ክልላዊ መንግስት ይህንን ጥቃት ይህንን ክስተት አስመልክቶ አቋሙን ገልጿል። እሱን የሚነግረን ሙልጌታ ነው ከመቀሌ ልኮልን አል ቀጠ በትናንትናው ዕለት የኢፌድሬ መከላከያ ሰራዊት ተማጆር ሹም ጀኔራል ሰዓረ መኮንንና በጥሮታ በቅርቡ የተሰናበቱት ሜጀር ጀኔራል ጋይ አበራ ላይ የተፈጸመው ግድያ እንዲሁም በአማራ ክልል የተሞከረው የመፈንቅለ መንግስት የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንንና የርዕሰ መስተዳድሩ የአደረጃጀት አማካሪ አማካሪ አቶ ዘዜ ዋሴ መገደልን አጥብቀው የክልል መንግስት እንደሚያወግዝ ነው የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ዛሬ በሰጡት መግለጫ የተናገሩት ዶክተር ደብረ ጽዮን በመግለጫቸው የተሰማቸውን ሐዘን ገልጸው ለመላዊ ኢትዮጵያ ህዝብም መጽናናትን ተመኝቷል። በአማራ ክልል የተፈጸመውን ድርጊት በኃይል የመንግስትን ስልጣን መያዝ መመኮር ነው ያሉት ዶክተር ደብረ ጽዮን ይህንን ያደረገ አካል ደግሞ በምርጫ ለመወዳደር አቅምና ድፍረት የሌላቸው አካላት ያደረጉት ናቸው በማለት ገልጸውታል። ይህንን ጉዳይ በአማራ ክልል ላይ ብቻ የተቃጣ አደ አይደለም ያሉት ምክትል ርዕሰ መስተዳድሩ ሀገሪቱን ለመበተን እየተፈጠመ ያለ ሴራ ነው በማለት ገልጸውታል። ይህንን የፈጸሙ አካላትም ተይዘው ህግ ወደ ህግ ሊቀርቡ ሊጋኙ ሊዳኙ ይገባል በማለት ነው የገለጹት። የነ ጀነራል ሰዓረ መኮንን ግድያ በመኖሪያ ቤታቸው የተፈጸመ መሆኑን እና የፈጸመው አካልም ጥበቃቸው መሆኑን ገልጸው ይህንን ጉዳይን ከአማራ ክልል መፈንቀ ጋር የተያያዘ ነው ብለውታል። ይህንን ግድያ ጀኔራሉ ባላቸው ኃላፊነት የተፈጸመ ቢሆንም በብሔራቸው ምክንያትም የተፈጸመ ተግባር ነው በማለት ገልጸውታል። በዚህ ጉዳይ የተለያዩ ሰዎች በመቀለ ከተማ አነጋግሬያለሁ። አቶ ኪዳን አመነ በቅርብ ጊዜ የተመሰረተው የባይቶና አባይ ትግራይ ፓርቲ አመራር ናቸው። በሁኔታው ማዘናቸው ተናግረው በጉዳዩ ላይ እንደተናገሩት ደግሞ በኢህአዴግ አመራር ውስጥ ያለ የስልጣን ሽኩቻ ውጤት ነው በማለት ነው የትናንቱን ጉዳይ የገለጹት። እንግዲህ በፊት የነበረው የኢህአዴግ የውስጥ ሽኩቻ የዛ ተቀጥላ ነው ብዬ ነው አስበው። ኢህአዴግ አንድ ፓርቲ ነኝ ቢልም በውስጣቸው ሽኩቻ አለን፣ በጣም ስሬ የተደረሱ ሽኩቻ አለን። ውስጥ ለውስጥ መጠላለፍ ላይ ናቸው። አንዱን ሌላውን ለመጣል የተለያዩ ቡድኖች እየሰሩ የተንቀሳቀሱ ነው እና ጉዳይ በክልል ብቻ የታጠረ ሳይሆን እስከ ፌደራል ድረስ የተቀናጀ ስራ ሰርተው ምናልባት በአኮራቸው ስልጣን ለመያዝም ምንድነው የሚያሳየው? ማዕከላዊ መንግስት የሕግ በላይነት ማስከበር አልቻለም። አገሪቷ ወደ ተሻለ ሰላም እና መረጋጋት ሊያመራት አልቻለም። እንዲህ አይነት ችግርም ደግሞ በቀጣይነት ሊያጋጥም እንደሚችል ነው አቶ ኪዳን አመነ ስጋታቸውን የገለጹት። ሌሎች የመቅለ ከተማ ነዋሪዎችም ሳነጋግራቸው በሞርኬት አመራሮች ሀዘናቸው ገልጸው የትናንት ማታ ክስተትን አስመልክቶ በትግራይ በልደስ የተሰጠ መግለጫ ና የሌሎች አካላት አስተያየት ይህንን ይመስላል። አመሰግናለሁ። ለአሜሪካ ድምፅ ሙልጌታ አጽማሀ ከመቅለ ሙሉጌታን እናመሰግናለን። ቀደም ብለን የአሜሪካ ኤምባሲ የከፍተኛ ሹማምንትን ጨምሮ እንግዲህ የበርካቶችን ህይወት የቀጠፈውን ጥቃት አስመልክቶ መልእክት ማስተላለፉን ነግረናቸዋል። ዘጋቢያችን እስክንድር ፍሬው ደግሞ የመልእክትን ይዘት ዘርዘር አድርጎ ይነግረናል። እስክንድርን በስልክን ያገኘ ነው። ምናልባት የድምፅ ጥራቱ ከተጓደለ በዚህ ምክንያት እንደሆነ ቀድመን ለማሳወቅ ራለን። እናመሰግናለን። አዲስ አበባ የሚገኘው የአሜሪካ ኤምባሲ ትናንት ባወጣውና ለቪኦኤ የበላከው መግለጫ ቅዳሜ ምሽት በባህር ዳርና በአዲስ አበባ በተፈጸመው ግድያ ሐዘኑን ገልጿል። በባህር ዳሩ ጥቃት የአማራ ክልል ፕሬዝዳንት ዶክተር አምባቸው መኮንንና የአደረጃጀት አማካሪያቸው እዘዝ ዋሴ መገደላቸውን መግለጫው አስታውሷል። በአዲስ አበባ በተፈጸመው ጥቃት ደግሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጄኔራል ሰአረ መኮንን እንደዚሁም በጥሮታ ላይ የነበሩት ኢትዮጵያዊ ሜጀር ጄኔራል ገዛይ አበራ መገደላቸውንም በተመሳሳይ አስታውሷል። ግድያው ለቤተሰቦቻቸውና ለወዳጆቻቸው ብቻ ሳይሆን ለአገራቸውም ትልቅ ኪሳራ ነው ሲልም አመልክቷል። ለሟቾቹ ቤተሰቦች፣ ለቆሰሉት ሰዎችና ለኢትዮጵያ ሕዝብ ጸሎታችንን አጋርነታችንንና ጥልቅ ሐዘናችንን እንገልጻለን በማለትም መልእክቱን አስተላልፏል። የአሜሪካ ኤምባሲ ጥቃቱ በሟቾቹ ላይ ብቻ ሳይሆን በተቋማትና በአገለገሏት አገር ላይ ጭምር እየተፈጸመ ነው ብሏል። ኤምባሲው አገሪቱ እያካሄደች ያለችው ኢኮኖሚያዊና ፖለቲካዊ ማሻሻያ የኢትዮጵያን ብልጽግና ፖለቲካዊ አካታችነትና መረጋጋት ለማረጋገጥ አስተማማኝ መንገድ መሆኑንም ኤምባሲው አስታውቋል። ዩናይትድ ስቴትስ የምታደርገውን ድጋፍ እንደምትቀጥልም አመልክቷል። በብጥብጥና ሁከት የኢትዮጵያን አንድነት የሚስተታተኑ ወገኖች በቀጥታ የሚጻረሩትም የኢትዮጵያን ህዝብ የተሻለ ጥቅም ነው ብለዋል። እናም በጥብቅ እናውግዛቸዋለን በማለት አስታውቋል። ኢትዮጵያውያን ለሀገራቸው አንድነትና እየተካሄዱ ላሉ የማሻሻያ እርምጃዎች የሚያደርጉትን ጥረት ማሳደግ እንዳለባቸውን ጥሪ አቅርቧል። ዩናይትድ ስቴትስም አካታች፣ የበለጸገች እና አንድነቷ የተጠበቀ ሀገር ለማረጋገጥ ጥረት ከሚያደርግ ከእያንዳንዱ ኢትዮጵያዊ ጋር ትቆማለች ሲልም መግለጫው አክሏል። ይህ በእንዲህ እንዳለ ለኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጄኔራል ሰዓረ መኮንንና ለጡረተኛው ጄኔራል ገዛይ አበራ አስከሬን ነገ በሚሊኒየም አዳራሽ አሸኛኘት እንደሚደረግ የተቋቋሙት ኮሚቴዎች አስታውቀዋል። በመቀጠልም የሁለቱ ጄኔራሎች የቀብር ስነ ስርአት በአዲስ አበባው መንበረ ጸባዎት ቅዱስ ስላሴ ካቴድራል እንደሚፈጸም ሲገልጹ የዋሉት የሀገር ውስጥ የመገናኛ ብዙኃን ቆየት ብለው ሌላ መረጃ አሰራጭተዋል። በተስተካከለው ዘገባ መሰረት ለሁለቱ ጄኔራሎች አስክሬን በአዲስ አበባው ሚሊኒየም አዳራሽ ሽኝት ከተደረገ በኋላ በቀጥታ ወደ መቀለ ያመራል። የቀብር ስነ ስርአታቸውም በዚያ ይፈጸማል። የአማራ ክልል ርዕሰ መስተዳድር የዶክተር አምባቸው መኮንንና የአደረጃጀት አማካሪያቸው የአቶ እዘዝ ዋሴ የቀብር ስነ ስርዓት የፊታችን ረቡዕ በባህር ዳር እንደሚፈጸም ደግሞ ለዚሁ የተቋቋመው ኮሚቴ አስታውቋል። በከተማዋ ቅዱስ ገብርኤል ቤተ ክርስቲያን በሚፈጸመው የቀብር ስነ ስርዓት ከፍተኛ የፌዴራል እና የክልል አመራሮችና ባለስልጣናት እንደሚገኙ ይጠበቃል። በአዲስ አበባ እና በባህር ዳር በተፈጸሙት ግድያዎች ምክንያት ዛሬ በኢትዮጵያ የሀዘን ቀን ሆኖ ውሏል። በአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። እንግዲህ የተፎካካሪ ፖለቲካ ፓርቲ ተወካዮችም በዚህ የተፈጠረው ክስተት ዙሪያ ያላቸውን አስተያየትና አቋማቸውን መልከታቸውን እየተናገሩ ነው። ከነዚህ ውስጥ አንዱ አብን ነው፣ የአማራ ብሔራዊ ንቅናቄ ነው። ስለዚህ የእሱ ሊቀመንበር የሆኑት ዶክተር ደሳለኝ ጫኔ ከተናገሩት ውስጥ እስቲ አንድ ነገር እንደው ቀንጨባ አድርገን ለአድማጮቻችን እናሰማ። መልካም ይሄ ወቅት በጣም ፈታኝ ወቅት ነው። እንደ ሕዝብ አንድነታችን አጠናክረን አንድነታችን አስጠብቀን መንቀሳቀስ ካልቻልና የአማራ ሕዝብ በታሪኩ ገጥሞት ማያቅ ችግር ውስጥ ሊገባ የሚችልበት አገራችንም አደጋ ውስጥ ልትገባ የምትችልበት ሁኔታ ሊፈጥር የሚችል እጅግ አደገኛ ክስተት ነው። ስለዚህ መላው ሕዝባችን አማራዊ አንድነቱን በማጠናከር አማራዊ አንድነቱ ላይ በማተኮር ከዚህ ችግር እንዴት መውጣት እንችላለን? ህዝባችን ከዚህ ችግር እንዴት መውጣት እንችላለንና እያንዳንዱ ሰው ለዚህ ችግር መውጣት መፍትሄ በማበረከቱ ዙሪያ ምን ማድረግ እችላለሁ የሚለውን አይቶ እንዲንቀሳቀስ አበክረን ማሳሰብ እንፈልጋለን። በተመሳሳይ እንግዲህ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ያወጣው መግለጫ አለ። በመግለጫ ቆንጅት መግለጫ አለ። መግለጫውን ተንተርሳ ቆንጅት አነጋግረዋለች ናትናኤል ፈለቀን ከዛ ውስጥ ሱን ክፍል የተወሰነውን እንሰማል ነው አዎ ምንድን ነው እንግዲህ በእኛ አሰስመንት አሁን ወደ ዲሞክራሲያዊ ስርዓት በምናደርገው ሂደት ውስጥ እንቅፋት እየሆኑ ያሉ ሀይሎች ብለን የዘረዘር ናቸው። እነዚህ ሶስት ሀይሎች ናቸው የመጀመሪያዎቹ ሀይሎች እንግዲህ ለውጡ ከመምጣቱ በፊት በተለያየ ደረጃ ስልጣን ይዘው የነበሩ ሰዎች እና ግለሰቦች ያሉበት ሀይል ሆኖ ጥቅሙ የተመካ ና፣ ያለኝም ስልጣን ተመጠኩኝ ወይም እንደ በፊቱ እንደፈለግኩ ማድረግ አልችልም ብለው ቁጭት ውስጥ ያሉ እና ደግሞ የበፊቱን አይነት ስርዓት መልሰው ለማሰን የሚፈልጉ አይነት ሀይሎች ናቸው። በሁለተኛ ደረጃ ደግሞ የጠቀስናቸው ሀይሎች እንግዲህ ለውጡ የሽግግር ወቅቱ ከመስከኑ በፊት ያለውን አጋጣሚ በመጠቀም ስልጣን ለማሳበትና ጉልበት ለማሳበት ያለውን ቀዳዳ ሁሉ መጠቀም የሚፈልጉ አይነት ሀይሎች አሉ። በሶስተኛነት ግን ለውጡ ከመጣ በኋላ ያሰቡትን አይነት እና ባሰቡት ፍጥነት አልሄደም ለውጡ እና ችግሩን እየመለሰ አይደለም በሚል ለእነዚህ ከላይ ለጠቀስናቸው ሁለት አይነት ሀይሎች መሳሪያ እየሆኑ ያሉት ሀይሎች በየአካባቢ ያሉ እንግዲህ እነዚህ እርስ በርስ እየተመጋገቡ ነው። በተለያየ ጊዜ ሀገሪቷ ውስጥ ለውጥ የሚባለው ነገር ከመጣ በኋላ የሚፈጠሩ ችግሮችን ምክንያት እየሆኑ ያሉት እየፈጠሩ ያሉት ብለን ነው የምናምነው። እንግዲህ ሀብታሙ ከናትናኤል ከቆንጅት ታየጋ ሰፋ ያለ ቃለምልልስ ነው ያደረገው። በምሽቱ ሶስት ሰዓት በሚኖረው የመጽሔት ዝግጅታችን በመደበኛው ዝግጅት ይቀርባል፣ ይደመጣል። ይሄ ጉዳይ እንግዲህ ብዙ አድማጮቻችንን የሚያነጋግር የሚያሳስብ እንደሆነ እናውቃለን። ስለዚህ የአሜሪካ ድምጽ ጋዜጠኞች በተለያዩ ቦታዎች የምንገኝ ትኩስ መረጃዎችና የሚገኙ መረጃዎችን ለማካፈል እንሞክራለን። ግን ያው ኢትዮጵያ ውስጥ ባለው አሁን የኢንተርኔት መቆራረጥ እንዳለም እየሰማን ነው ባለስልጣናት ሆኖችንም ለማግኘት የምናደርገውን ጥረት እንቀጥላለን። አንዳንዴ እኛ እንዳሰብነው ላይገኙ ሊችሉም። እሱን ግን አሟልተን ነገም ከነገ ወዲያ ባሉት ጊዜያት ሁሉ ለመቅረብ እንሞክራለን። አው እንግዲህ ብዙ ጥያቄዎች አሉ የሚነሱ በቀጥታ እነሱን የመንግስት ባለስልጣኖችን አግኝተን ጥያቄዎችን ሰንዝረን የሚሰጡትን ምላሽ ይዘን እንመለሳለን። እንዳልከው የኢንተርኔት መቆራረጡ ዛሬ በጣም ብዙ እክልን ፈጥሮብናል። መረጃዎችን በአግባቡ ማድረስ እንዳንችል ዳርጎናል። ነገር ግን ባልደረቦቻችን አሁንም ድረስ እየሞከሩ ነው። እኛ እዚህ ስቱዲዮ እያለን የአሉላም የአብንን አመራሮች ለማነጋገር ሙከራ እያደረገ ነው የተለያዩ ሙከራዎች ያደረግን እያደረግን ነው። ከምሽቱ ሶስት ሰዓት በሚኖረው ደግሞ ተጨማሪ መረጃዎችን ይዘን እንመለሳለን። አድማጮች እንግዲህ ለሰዓቱ የያዝናቸው ዘገባዎቻችን እነዚህ ነበሩ። በነገው ምሽት ደግሞ ተጨማሪ መረጃዎችን ይዘ እመጣለን። አብራችሁን ስለነበራችሁ እናመሰግናለን። ሀብታሙ ሲዮምና ጽዮን ግርማ አብረናችሁ ቆይተናል። አስተያየታቸውን በሀሽታግ ቪኦኤ አምሀሪክ ትዊተር ገጻችን፣ እንደዚሁም አት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ ያድርሱን። ይወያዩ፣ ይነጋገሩ፣ ደናደሩ።